በጎርጎሮሳዊ 2017 ዓ ም ጀርመን አገር አቀፍ ምርጫ ላይ የምታተኩር ቢሆንም የአፍሪቃ ልማት ጉዳይ ከአጀንዳዎቿ አንዱ እንደሆነ በቅርቡ አስታውቃለች። የጀርመን መራሒተ መንግስት አንጌላ ሜርክል ባለፈው ወር ባስተላለፉት የቪዲዮ መልእክት በአመቱ በአፍሪቃ ልማት እንዲፋጠን መንግስታቸው ትኩረት ሰጥቶ ይሰራል ብለዋል። በመጀመሪያ ደረጃ ከተለመደው የልማት እርዳታ ጎን ለጎን የአፍሪቃን ኢኮኖሚ ማሳደግ በምንችልበት የተሻሉ መንገዶች ላይ በአንድ ላይ እንመክራለን። ያ ማለት ከአፍሪቃ የልማት ባንኮች ጋር የትኞቹን የትብብር መስኮች ይበልጥ ማጠናከር እንችላለን፣ በአፍሪቃ መካከለኛ ገቢ ያላቸውን የሕብረተሰብ ክፍሎች እንዴት መርዳት እንችላለን፣ በሚሉ ጥያቄዎች ላይ ነው የምንመክረው። እዚህ ላይ ከጀርመ የገንዘብ የኢኮኖሚ ሚኒስቴር መስሪያ ቤቶች አንስቶ እስከ የውጭና የልማት ሚኒስቴር መስሪያ ቤቶች ድረስ እኔን ጨምሮ ማለት ነው። በአጠቃላይ መንግስታችን በጋራ እንሰራለን። ሜርክል የተናገሩት እንዴት በስራ እንደሚተረጎም በጎርጎሮሳዊ 2017 ጀርመን ስለምታስተናግደው የቡድን ሀያ ጉባኤ በጀርመን ፌዴራል መንግስት የተዘጋጀ አንድ ሰነድ ላይ ሰፍሯል። በአመቱ በአፍሪቃ ለግል ባለሀብቶች ሁኔታዎች ይበልጥ እንዲሻሻሉና ለመሰረተ ልማት ግንባታ ተጨማሪ ገንዘብ መመደብ እንደሚያስፈልግ ሰነዱ ያስረዳል። የጤና አገልግሎቶችን ማሻሻል፣ የስደት ምክንያቶችን መግታት፣ የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖዎች ማስቆም ከተያዙት ግቦች ውስጥ ይካተታሉ። በእነዚህና በሌሎችም ጉዳዮች ላይ የሚያተኩረው የጀርመንና የአፍሪቃ አጋርነት ልዩ ጉባኤ በርሊን ውስጥ በመጪው ሰኔ ይካሄዳል። ይሁንና ከወዲሁ ስለ ጉባኤው የተነገሩት ተስፋ ሰጪ መግለጫዎች ተግባራዊ ይሁኑ አይሁኑ ማንም አያውቅም። እስከዛሬ ከአፍሪቃ ጋር ትብብሮችን ለማጠናከር የሚተላለፉ የዓለም አቀፍ ውሳኔዎች እጥረት የለም። ለምሳሌ ቡድን ስምንት የሚባለው በኢንዱስትሪ የበለጸጉ ሀገራት ስብስብ በ2005 ግሌን ኢግልስ ስኮትላንድ ባካሄደው የልማት ጉባኤ ላይ መንግስታት ለአፍሪቃ የሚሰጡትን የልማት እርዳታ እስከ ጎርጎሮሳዊ 2010 በ25 ቢሊዮን ዶላር ለማሳደግ ቃል ገብተው ነበረ። ይሁንና መንግስታት የሚያጋጥሟቸውን ኢኮኖሚያዊ ማህበራዊና አስተዳደራዊ ተግዳሮቶች እንዲወጡ እገዛ የሚያደርገው በምህፃሩ ኦኢሲዲ የተባለው ዓለም አቀፍ ድርጅት እንደሚለው ቃል ከተገባው ገንዘብ አፍሪቃ ያገኘችው ከ11 ቢሊዮን ዶላር አይበልጥም። አንዳንድ ለጋሽ ሀገራት ቃላቸውን ሙሉ በሙሉ ተግባራዊ አላደረጉም። ከመካከላቸው አንዷ ጀርመን ናት። በ2017 ለጀርመን አስቸጋሪ ይሆናል ተብሎ የሚገመተው ከናሚቢያ ጋር የሚካሄደው ንግግር ነው። ጀርመን ናሚቢያን ቅኝ በገዛችበት ከጎርጎሮሳዊው 1904 እስከ 1908 ተፈጽሟል ለተባለው የ ዘር ማጥፋት ወንጀል ይቅርታ መጠየቅ ትፈልጋለች። ሁለቱ ሀገራት በዚህ ጉዳይ ላይ በ2016 መጨረሻ አንድ ውል ሊፈራረሙ አቅደው ነበረ። ሆኖም ጀርመንና ናሚቢያ የሚያካሂዱት ውይይት የጀርመን ልዩ ተወካይ ሩፕሬሽት ፖሌንዝ እንዳሉት ስምምነቱ በታቀደው ጊዜ ተግባራዊ ሊሆን አይችልም። ተግባራዊ ሊሆን የሚችልበትን ጊዜ ለመያዝ አቅደን ነበር። ሆኖም በዚህ ዓመት መጨረሻ ልናደርገው አልቻልንም። ይህ የተቀመጠ የጊዜ ገደብ አይደለም፣ ይልቁንም ምን ያህል ጊዜ እንደሚያስፈልገን የቀረበ ሀሳብ እንጂ፣ አሁን ለስምምነቱ ተጨማሪ ጊዜ ያስፈልገናል። ከዚህ ሌላ በአደገኛው የማሊ የተባበሩት መንግስታት ድርጅት ተልዕኮ የሚሰማሩት የጀርመን ወታደሮች ቁጥር ላይ የጀርመን ካቢኔ በ2017 መጀመሪያ ላይ ውሳኔ ያሳልፋል ተብሎ ይጠበቃል።